የኬንያ ጠቅላይ ፍርድ ቤት ባለፈው ጥቅምት 16 በሀገሪቱ የተካሄደውንና የወቅቱ ፕሬዚደንት ኡሁሩ ኬንያታ በዘጠና ስምንት ከመቶ ድምፅ አሸንፈውበታል የተባሉበትን የድጋሚ ምርጫ ውጤት አጽድቋል። ያንን ምርጫ ግን ተቃዋሚዎች ጥለው መውጣታቸው አይዘነጋም። ነፃው ብሔራዊ የምርጫና የድንበር ኮሚሽን እንደገለጸው ከተመዘገቡት 19.6 ሚሊዮን ድምፅ ሰጪዎች መካከል 39 ከመቶ ነበሩ ለምርጫ ወይም ለድምፅ የወጡት። ከድጋሚ ምርጫው ራሳቸውን ያገለሉት የተቃዋሚ ፓርቲው መሪ ራይላ ኦዲንጋም ደጋፊዎቻቸው እንዳይመርጡ ያሳሰቡ ሲሆን፣ ተቃዋሚዎች በበኩላቸው የድምፅ መስጫ ጣቢያዎች እንዳይከፈቱና ድምፅም እንዳይሰጥ አድርገው ነበር። አሳፋሪ ምርጫ የሚል ነበር፣ ራይላ ኦዲንጋ ያሰሙት። አንድ የአፍሪካ ፍርድ ቤት አንድን ፕሬዚደንታዊ ምርጫ ውጤት ውድቅ ሲያደርግ ያ የኬንያ ጠቅላይ ፍርድ ቤት ያሳለፈው ውሳኔ የመጀመሪያው ነበር። ዳዊት ገልሞ ናይሮቢ ይገኛል ሪፖርተራችን ነው። ቀጥሎ ይቀርባል ዝርዝሩ ባለፈው ጥቅምት 27 2010 ዓ ም ነበር ሶስት የኬንያ ዜጎች በድጋሚ ስለተደረገው የኬንያ ፕሬዚዳንታዊ ምርጫ አግባብነት ለኬንያ ጠቅላይ ፍርድ ቤት ክስ ያቀረቡት ግለሰቦቹ የሲቪል ማህበረሰብ ተወካዮች ሲሆኑ ክሳቸውንም በሁለት መዝገብ ያቀረቡ ቢሆኑም ችሎቱ ግን አንድ መዝገብ ላይ አዋህደው አይተዋቸዋል የሁለተኛው ከሳሽ ጆን ሀሩኒማው አቤቱታ በከፊል ስለ ፕሬዝዳንታዊ ምርጫ እጩዎች ሲሆን የነሐሴ ሁለቱ ፕሬዝዳንታዊ ምርጫ ውጤት በሙሉ በመሻሩ ያን እጩ የነበሩ ተፎካካሪዎች እጩነታቸው በሕግ ተቀባይነት አለ ወይ የሚልና በጥያቄ መልክ የቀረበ ነው። ሁለተኛው የአራተኛ ከሳሾች አቤቱታ ነው። ክሱን ያቀረቡት እንጆንጆ ሙዌና ካሌፍ ከሊፋ አንድ ተወዳዳሪ ከሀገራዊ ምርጫ ራሱን ሲያገል የምርጫው ተአማንነት እንዴት ይታያል? እንዲሁም የአገሪቱ የምርጫ ቦርድ በጠቅላላ የኬንያ ግዛቶች ምርጫ ማድረግ ካልቻለ በህግ ረገድ ምን ሊያስከትል ይችላል የሚል ነው። ችሎቱ ክሱን ማዳመጥ የጀመረው የዛሬ ሳምንት ሰኞ ሲሆን፣ ዛሬ ይፋ ባደረገው ውሳኔ ሶስቱ ከሳሾች ያቀረቡትን ክስ ውድቅ አድርጓል። የጠቅላይ ፍርድ ቤቱ ፕሬዚዳንት ዴቪድ ማራጋ ቀደም ብሎ የተጠቀሱትን ጉዳዮች በወጉ ካጤን ክሶቹን አንድ በአንድ ካየንና ከሕገ መንግሥትና ሌሎች ሕጎች ጋር ካስተያየን በኋላ ፍርድ ቤቱ ክሶቹ የሕግ መሠረት የሌላቸው መሆኑን ተስማምቶበታል። በአገሪቱ ሕገ መንግሥት አንቀጽ 140 ዝባር ሁለትና የፕሬዝዳንታዊ ምርጫን የሚመለከተው ሕግ ደንብ 22 መሠረት ይህ ተከታዩ ውሳኔ ተላልፏል። ጆን ሃሮን ሟና እና በሌላው ከሳሽ የቀረበው የምርጫ ቦርድ ኃላፊውን የሚመለከተው ክስ ውድቅ ሆኗል። እንጆንጆሙ በምርጫው ቦርድ ኃላፊና እንዲሁም በሌሎች ሰዎች ላይ ያቀረቡት አራተኛው ክስም ውድቅ ሆኗል። ስለዚህ ሶስተኛው ተከሳሽ ያሸነፉበትን የጥቅምት አስራ ስድስቱን ምርጫ ውጤት አጽንቷል። የኬንያ የምርጫ ቦርድ የአገሪቱ ጠቅላይ ፍርድ ቤት ያስተላለፈውን ውሳኔ ቦርዱ ምርጫውን ተአማኒ ለማድረግ ያደረገውን ጥረት ያሳያል ብሏል። ዛሬ በርካታ የኬንያ ተደጋፊዎች በዋና ከተማ ናይሮቢና በሌሎች የኬንያ ግዛቶች ደስታቸውን ሲገልጹ ውለዋል። ከምርጫው ራሳቸውን ያገለሉት የኬንያ ተቃዋሚ ፓርቲ እጩ ራይላ ኦዲንጋ የኬንያ ጠቅላይ ፍርድ ቤት ውሳኔ ካስተላለፈ በኋላ የተናገሩት ነገር የለም። ፓርቲያቸው ጁብሊ እንዳስታወቀው ኬንያታ የነገ ሳምንት ማክሰኞ ዳር 19 2010 ዓ ም በናይሮቢ ካሳረን ስታዲየም ቃለ ማህላ ይፈጽማሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።